Go, go, B.O.A. እንደምን አምሽታችኋል። ይህ የእሁድ ምሽት ጋቢና ቪኦኤ ነው። ኤደን ገረሞ ደግሞ አስተናጋጃችሁ። በቀጣዮቹ 30 ደቂቃዎች በኢትዮጵያ ሙዚቃ ውስጥ ወጣ ያለ ሙዚቃ የሚጫወትና የራሱን አሻራ እያሳረፈ ያለው ወጣት እንግዳ ይዘንላችኋል። እንግዳችን እንዲህ እራሱን ያስተዋውቃል። እንደገና ሙሉ ይባላል። በመድረክ ስሜ ኢትዮጵያን ረጃ ወይም በአማርኛ የኢትዮጵያ ልጅ እንደገና የሚያቀናብረው የሙዚቃ ዘርፍ በኢትዮጵያ ብዙም ያላደገና ተሰሚ ያልሆነ የኤሌክትሮኒክስ የሙዚቃ ዘርፍ ነው። እሱ ራሱ ስራውን እንዲህ ያስተዋውቃል። ኤክስፔሪሜንታል ኢትዮጵያዊ የትራዲሽናል ሙዚቃ ባለሙያ ነ የሚሰራውን ሙዚቃ አይነት የኢትዮጵያ ኤሌክትሮኒክስ በሚል ነው የሚታይ ነው ኤክስፔሪሜንታል የሚል ብዙ አለና ሞር ኦፕን የሆነ ያሁኑ አለም ላይ ካሉ ሌሎች ኤሌክትሮኒክ ሙዚቃዎች አይነት ሞር ለሌሎች ባህሎችም ነፃና ክፍት የሆነ ጆንራ ነው። ለምን የእኛን ሀገር የሙዚቃ ምስት እና ባህላዊ መሳሪያ ተጫዋቶች ያሆኔ ያንን አቀናብራለን። እንደገና ሙሉ ወይም የኢትዮጵያ ልጅ ተወልዶ ያደገው አዲስ አበባ ፍልውሃ አካባቢ ነው። የተማረው ደግሞ እዛው አካባቢ ሊሴ ገብረ ማርያም። እንደውም ስለ ልጅነቱ ሲያስታውስ ሊሴ ገብረ ማርያም በእግር እየተመላለሱ ከተማሩ ከጥቂት ተማሪዎች መካከል አንዱ ነኝ በማለት እንዲህ ያስታውሳል። የተወለድኩት እዛው አዲስ አበባ ወደ ፍልውሃ አካባቢ ነው። ትም እዛው አካባቢ ነው። ትምህርት ቤት የሄድኩትም እዛው ከጎን ያለ ሊሴ ገብረ ማርያም ግሬት ሁኔታ እዛው ከቤት ማርያም ማ እኔና የተወሰኑ ልጆች ነው እዛው ትምህርት ቤት በእግር እየተራመድን የምንሄደ ነበረው።

ሰዎች መሳሪያ ነበረ ግን በቃ ሥራዬ ነው። ከአስራ አራት አመትህ ጀምሮ ነው እንግዲህ ወደ ሙዚቃ ማቀናበር መስራት፣ እንዲሁም ደግሞ የተለያዩ መሳሪያዎችን ማጥናት የጀመርከው ግን ከዛ በፊት ወደ ሙዚቃ እንድትሳቢ ያደረገህ ነገር ምን ነበረ? በቃ ብዙ አዳምጥ ነበር፣ ግን ከሱ የበለጠ ወላጆች ይገፋፉ ነበር። ወስድ ነበር መጽሐፍ በጣም አነብ ነበር። ይጽፍ ነበረ አጋጠር ድርሰቶቹ፣ ግጥሞችም ይጽፍ ነበረ። ከልጅነት ከሱ ተነስቼ ነው። ቤት ውስጥ መሳሪያዎች ነበሩ የተወሰኑ፣ ሪኮርደር እና ኪቦርድ፣ የምትነፋ ኪቦርድ አለ፣ በትንፋሽ የምትሰራ ግን ከሱ የበለጠ ማነ ብሮና የምጽፈው ነበረ ወደ የፈጠራ ስራ ላይ እንዲገባ ያደረገው። ከዛ በኋላ ልክ አስራ አራት አመት ላይ ኮምፒውተር ተገዛለች መጀመሪያ ቶል ካደረሱት ሶፍትዌሮች አንዱ የሙዚቃ ተንብር ሶፍትዌር ነው። ከም እና ከፊልም የበለጠ እሱ ላይ ነበረ ጊዜ ማሳልፈው እና ያኔ ነው በደንብ ከሙዚቃ ጋር የተዋወቁት ከዛ ከዚ አጋጣሚ ከዛ በኋላ ነው ሞር ሲሪየስ የሙዚቃ ትምህርቶችን መውሰድ የጀመሩ። ሁሌ የምትጫወተው የሙዚቃ ዘይቤ በተለይ ለኢትዮጵያውያን ብዙም ያልተለመደ ነው እና ያኔ በልጅነትህ ምን አይነት ሙዚቃዎች ነበር የምትሰማው? እና ወደዚህኛውስ የሙዚቃ ዘርፍ እንድትገባ ተጽዕኖ ያሳደረብህ ነገር ምንድን ነው? ያው በኢቲቪ በኢትዮጵያ ሬዲዮ በፋና የሚተላለፈውም ነበረ ለመሆኑ የምሰው አንዳንድ ነው። ቤት ውስጥ ደግሞ ካሴቶች ነበሩ፣ የኛ ሀገር ሙዚቀኞች አስቴር አወቀ አስተዳውን ሙዚቃዎች ነበሩ። እነ ቱፓክ እነ ዶክተር ድሬ ሙዚቃዎች እነሱንም አዳምጥ ነበር። ግን የበለጠ የሳበኝ የማስታውሰው የምዕራብ አፍሪካ ትራዲሽናል ሙዚቃዎች እነ አሊ ፋርካ ቱሬ ተፈናቀ ወርቁ ከሳተሸን ማ ሙዚቃዎች ኖሩ ይማርኩኝ ነበረ። ከሌላው የበለጠ መጀመሪያ ራሱ እና መጀመሪያ ላይም የሚሰራ የነበረው ሬጌ ሂፖፕ ነበረ፣ እየቀላቀልኩ ከኛ ሀገር ቅኝት ና ዘጋ። ግን የሆነ ሰዓት ላይ የሆነ ሰዓት ላይ ሳ ከዛ ተጨማሪ ነገር የራሱ የምለው ነገር ፈለሱ እና ያኔ ነው ወደ ኤክስፐሪመንት አደርግን ወደዚህ ጊዜ ልመጣ ይቻላል። የራሴን ቀለም ላይ የራስን ቀለም ስለማግኘት እየነገርከኝ ነበርና፣ የራስን ቀለም በመሞከር ውስጥ ሰዎች ላይወዱት ይችላል የሚል ፍራቻ ይኖራል ይመስለኛል። ሰው የሞከረውና የተወደደን ነገር መስራት ይቀላል እና እንዴት ያንን ሳታደርግ የራስን ቀለም መፈለግ ውስጥ አተኮርክ? እኔ ብዙ ጊዜ ነው ያሳለፍኩት ስቱዲዮ ውስጥ። ነስ ለመናገር መድረክ ላይ ወጣሁት በጣም ቆይቼ ነው። ሀይ ስኩል እየነበር እንሞክር ነበረ፣ ግን የምናደርገው ለማየት ነበር ያኔ ፍራይ ከመሆኑ በፊት ለራሴ ነበር የምጠራ፣ አሁንም ለራሴ ነው። አሁን ሞር

እኔ ቀለም ነው ብዬ ፓርቲ ው ግዴታ ተቀበለ አልተቀበለ ምክር ሊገኝ አይገባም፣ ማንም ሰው ሊከፋ አይገባም ብዬ ነው ማምነው። ነው እኔ እንደዛ ነው። በምን አይነት ስሜቶች ውስጥ ሆነ ነው ሙዚቃዎችን የምትሰራው? እኔ ሙዚቃ ነት ስሰራ እንደ እንደ ስፖርተኛ በየቀን ስፖርት እንደሚሰራ በየቀኑ ነው የሚሰራው ሙዚቃ ሳልሰራ ያለ ያለፉባቸው ቀኖች በተለይ ባለፉት አስራ ሁለት አመታት ኦልሞስት የለም ማለት። በየቀኑ የሆነች ነገር። ስፖርተኛ ጠዋት ተነስቶ ስፖርት ካልሰራ ቀኑ ድብርብር እንደሚለው አትሊስት ቁጭ ብዬ አንዲት ሀያ ሰላሳ ደቂቃ ካላሳለፍኩ ሙዚቃ እየሰራው ይገብረኛል ቀኑ ራሱ በዛ ነው እንትን የሚሰራው በዛ መንፈስ ነው ሚሰራ። እሺ ሙዚቃን ስትሰራ በሙከራ ውስጥ ሆነ የምትደርስበትን መንገድና ውጤቱን ሳታውቀው እንደምትሰራ ገልጸህልኛል ግን በተለየ የምታነሳቸው ሀሳቦች አሉ ወይ ለምሳሌ አሁን ከሙዚቃ ርዕሶች በመነሳት ቅን ሰው ስትል መጀመሪያ ሀሳቡን ይዘህ ተነስተህ ነው ሙዚቃውን የምትሰራው ወይስ ያን ሙዚቃ ሰርተ ስትጨርስ የሚሰጥህ ስሜት ነው ርዕሱን እንድትሰጥ የሚያደርግ እስቲ ንገረኝ ከዚህ ዘፈን ወደ መሳል ከሙዚቃ ደሚቄ ይለያያል። አሁን ቅንሰው ለምሳሌ ቅንሰውን ሰውን የሰራሁት አባቴ በጣም ታሞ ነበርና በዛ ጊዜ ላይ ነው ሆስፒታል የነበረበት ጊዜ ነበርና ያኔ ሆስፒታል ሳደርስ በጊዜ ማሳለፍ ያ የነበረው እሱ ኮምፒውተር ዩኒቨርሲቲ እዛ እሱ ነበር እና ያኔ የነበረ ሚስል ቅንሰው ስም ስለ አባቴ ነው ሙዚቃ ታይትሉን ይሰጠ ስራ እሱም በማሰል ከዛ ውጭ ያሉ ግን አንዳንዴ የተወሰነ ጀምሮና ሙዚቃውን በቃ ታይትል ሊሰጠው ና በዛው ታይትል ሊቀር ይችላል። ከጨረስኩት በኋላ ግን ወይ ሳዳምጠው ሌላ የጀመርኩበት ና ያረፈበት ቦታ የተለያየ ሊሆነ ስሜቱ በቃ ባረፈበት ሲያልቅ ባለው ስሜት አርስት ሊሰጠው ይችላል። አንዳንዴ ደግሞ ከቪዥዋል ከነስቼ ተነስቼ ቀማስባቸው ይሄ ኢንስትሩሜንታል የኔ ሙዚቃዎች ፊልም ጋር ይሄዳሉ ና አንዳንዴ ፊልም ከፍቼ የቪዲዮዎች ከፍቴ አንዱ ላይ ሳዳምጠው የሚያመጣውን ሀሳብ ይዝም ይችላል። ወይም በዛ ጊዜ ደግሞ ወይ የተጨነቁበት ነገር ሊኖር ይችላል እና ያው ከፕሮጀክት ወደ ፕሮጀክት ግን ያው ይለያያል። ወል የሚለው ቃል ማለ የወሰድኩ ሎሪስቶች ጸዲያ ገብረ መድም አባገዳ ከሚለው ግጥም በድምጽ የተቀረጠው አልበማቸው ላይ ማለት ነው ወል ማለት ያው የጋርዮች ወይም የጋራ

አድማጮቻችን ከጋቢና ቪቪ ጋር ናቸው ያላችሁት። እንግዳችን ደግሞ እንደገና ሙሉ ወይም የኢትዮጵያ ልጅ ነው። እዚህ ጋር የሙዚቃ አፍታ እንውሰድና ከእንደገና ስራዎች መካከል አንዱን እናዳምጥ። ዘጋቢና ቪኦኤ የእሁድ ምሽት መርሃ ግብርን ነው እያዳመጣችሁ ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። እንግዳችን ደግሞ እንደገና ሙሉ ወይም የኢትዮጵያ ልጅ ነው። በኤሌክትሮኒክስ የሙዚቃ ዘርፍ ውስጥ ያለው እንደገና አምስት የአልበም ስራዎችን አበርክቷል። እንደገና ካለበት የሙዚቃ ዘርፍ አኳያ ስራዎቹን በአብዛኛው አይክላውድ በይነ መረብ ላይ በማስቀመጥ ነው እንዲሸጥ የሚያደርገው። ስለ አልበሞቹ እንዲህ ያስረዳል። ያዘጋጀኋቸው ጊዜ ብዙ ቦታ ጊዜ ያኔ ነው ገባኝ ኦኬ የሚሰራው ጊዜ ቃለታት በጊዜው ቦታ የለውም። አሁን ባለው ማርኬት በተለይ በሀገራት ሚለው ያኔ ነው ገባኝ ብዙ አዳምጥ አዳምት አይገባውም ማለት ው ያ ሪያክሽን ናቹራል ከዛ በኋላ ነው ሰው የሚያዳምጠው ኢንተርኔት ላይ አፕሎድ ማድረግ ጀመርኩኝ። ኢንተርኔት ላይ አፕሎድ ሳደርግ የበለጠ ኦዲየንስ ማግኘት ጀመርያ አዳምጦ ጥሩ ፊድባክ የሚሰጠኝ ማለት ነው። ዙሪያ ላይ ብቻ ያለው ጋ ጋር ብቀር ኖሮ ወይ ጥሩ ፊድባክ አንዱ ደግሞ ኮምፒሌሽን አለ። በምታ ሌሎች የወጣት የኤሌክትሮኒክ ሙዚቃ አፍሪካ ላይ የሚሰሩ ሌሎች ሰዎች ታፍሳም ጋሆንን እያወጣ ነው አንድ አልበም አለ እና መጀመሪያ አልበም የወጣው ዛሬ ሰባት አመት አካባቢ መጀመሪያ አልበም የሸት ላኳቸው ወጣ። ከዛ በኋላ ኦልሞስት በየአመቱ አንድ ይቺ አውጥቻለሁ። ሙዚቃን እንግዲህ ስታቀርብ ለሰዎች አሁን ላይ ያው አንዳንድም ኮንሰርቶች ትሰራለህ። ከዛም ደግሞ ማህበራዊ ሚዲያውን እና የድረገጽ በመጠቀም ሙዚቃዎችህን እያቀረብክ ነው። ከኢትዮጵያም አልፎ ለዓለም ዙሪያ እያቀረብክ ነው እና እስቲ የሰዎች አቀባበል ምን ይመስላል? አሁን ባሉ በጣም በተለይ ይህንን ሶስት አመት በጣም ካስተኩት በላይ ነው ማለት እኔ የሚሰራውን ነገር እንዲረዳኝ አንድ ሺ ሚሊዮን ሁለት ሺ ሚሊዮን አስር ሺ ሚሊዮን ሰው ካገኘ ለእኔ በጣም ደስታ ነው ያለ በተለይ ኢንዲፐንደንት ኤክስፐሪመንታል ሙዚቃ ላይ ያለ ሰው ያውቀዋል። ይህን እንደማየው ጥሩ አካሄድ ላይ ነው ያለው እያስባሉ የሙዚቃ ስራዎች ኤሌክትሮኒክስ ሆነው የሀገረኛ ድምፅንም እያካተቱ ናቸው። ከዛ አንጻር የራስህን ቀለም መፍጠር ችልሃል ተብሎም ይታሰባልና አብዛኞቹ አድማጮችህ ከሀገር ውስጥ ያሉ ናቸው ወይስ በውጭ ሀገር ያሉ ናቸው? አብዛኛውን አዳማጭ የምናቸው እዚህ ነው ያለ፣ ኢትዮጵያ ነው። ከዛ ደግሞ አብዛኛው ግን ሸክላዎችን የሚገዛው ሰው ያለ ውጭ ነው ያለ። ሬከርድ ቤግሎችም ውጭ ነው ያለ። አከፋፈሉ እነዛን ሸክላዎች የሚገዛ ሰው አብዛኛው ሆነ የውጭ ሰው በነፃ ኖር፣ እዚህ ላለው ሰው የምለቀው በነፃ ነው ቴሌግራም ቻኔል ላይ። ሸክላን ለምን መረጥክ? እንዴት የአማራጭ ገበያ ይሆንኛል ብለህ ገባህበት? መጀመሪያ የመረጥኩት ሙዚቃ ወደው Lamak hazır için de bu de almak zor değil benlerle nasıl nasıl. Lener dişlerden, aşktan alacak ah dişler almadırdı. Aa omuz. Otel ay ay derley savundu aşktan aptal şeyciğim artık. Benim dolayım değil var. Aşktan alacağım. En üstünden örttüm. Ya öptüm tekrarında ya ne. Ah çiğnetü bir ya çiğnet. Ederim çiğnetin. Ya tavukunun aptal şeyciğim var. በጣም በተለይ ምናም ስብሳነት አድጓል ከሌላው ጊዜ የበለጠ ይሄ ወቅት ለሙዚቀኞችም ሆነ ለሁሉም ሰው ከባድ ወቅት ነው። ግን አንተ ደግሞ ስራህንም ሰፋ ለማድረግ የተለየ ኢንዲጎጎ የተባለ ዘመቻ ጀምረሃል። እና ኢንዲጎጎ ምንድን ነው? ኢንዲጎጎ የክራውድ ፋንዲንግ ዌብሳይት ነው። ማለትም ማንኛውም ሰው አንድ ስራ ከመሰራቱ በፊት ከብቶ አዋጥቶ በቅድሚያ ስራው ሳይሰራ ሙዚቃ ስራ አልበም ሊሆን ይችላል፣ ፊልምም ሊሆን ይችላል፣ የቴክኖሎጂ እቃ አዲስ አይነት ስልትም ሊሆን ይችላል። ያንን አስተዋውቀሽ ልሰራ ነው ብለሽ ሰው ይሄ ነገር ቢሰራ ጥሩ ነው ብሎ ያዋጣል። በቅድሚያ እንደ ሰሪ ገንዘቡን ይሰጥሻል፣ ለማለ ቅድሚያ ይገዛሻል አልበሙንም ይሁን ፕሮዳክትሽ እና እንዲዞጎ እንደ የእሱ አይነት ከጎፋንድሚት የሚለው ዌብሳይት በምንድን ነው የሚለየው? ጉፋን ሁሉ የእርዳታ ስሜት አለ ይሄኛው ግን ስራ ነው የምትሰሪ ስራ ሰርቪስ ወይ ፕሮዳክት ታቀርቢ እና ሰው ለዚ አይዲያ ወደ እውነት እንድታደርጊ ገንዘብ ይሰጥሽ እና እናሁን በእኔ በወል በሚለው የክራውድፋንዲንግ ካምፕኒ የማቀርበው የሚሰራው አልበም ነው ከአልበሜ ጋር አብሮ የሙዚቃ ቪዲዮዎች ይኖሩታል አርቲስቶች ይሳተፉበታል ከአሊዎች እና የስዕል ግራፊክ ዲዛይን ስራዎች ይኖሩታል እና እነዛን ፕሮዳክቶች አቅርቤ ለሰውዛ ወርሳይቶ ላይ እንድሰራ ነው ገንዘብ የሚሰጥ። የተሰራን ስራ ሳይሆን አይዲያውን ነው ደግፈው፣ ስራው እንዲሰራ ገንዘብ ይሰጥ ነው ማለት ነው። እንዴት ወደዚህ ሀሳብ ላይ ልትደርስ ቻልክ? አሁን ደግሞ ይሄን ነገር ካስተዋወቅከውስ በኋላ ያለው ተቀባይነት ምን ይመስላል? ቀርፋንድ የሚባለው ነገር በፊትም መስራት ፈልግ ነው እንኳን ለኤክስፔሪሜንታል ሙዚቃ ለሚሰራ ሙዚቀኛ ናደለ እ የታወቀ ሙዚቃ የሚሰራውም ሰው በጣም ካለ ምንም ድጋፍ እየሰራ ያለ ባለሙያም ድጋፍ የለም። አሁን ለምሳ የኮቪድ ናይንቲን በመጣ ሰአት ላይ ሌሎች ሀገሮች ለሙዚቀኛ መንግስት ለአርቲስትም፣ ለሬጊዛር ሰራተኛም እንትን ይሰጣል። ሳይሰራ ቤቱ ቁጭ ብሎ ደሞዝ ይከፍለዋል ለምሳሌ and the same programs lah itu agar <tiny> እንደገና ሙሉ ኢንዲጎጎ የተሰኘ ድረገጽ ከፍቷል። ኢንዲጎጎ ሙዚቀኞችና በጥበብ ዘርፍ ውስጥ ያሉ ሌሎች አርቲስቶችም ሊሰሯቸው የሚያቅዷቸውን ስራዎች ቅምሻ በማስቀመጥ ሰዎች መዋለ ንዋያቸውን እንዲያፈሱ የሚጋብዙበት አንድ መንገድ ነው። በዚህ መንገድ የጥበብ ባለሙያዎቹ ተረጋግተው በስራቸው ላይ ማተኮር እንደሚችሉም የሚያስረዳው እንደገና፣ በቀጣይም ዋግ በተሰኘ የጥበብና የፈጠራ ተቋሙ በኩል ስላለው ዕቅድ እንዲህ ያስረዳል። አብሮ ጓደኛ ልውል ከሚባለው ጓደኛ እና ዲኮራ የሚባል ጋና እና ናይጄሪያ መሀል ላይ ያለ ጓደኛ ኢትዮጵያ ምሳሳይ ሙሉ አፍሪካ ላይ ማርኬት መቀር የሚሞክር ካምፓኒ ከፍተናል። ዋግ ይባል እና አንዱም የኔ አልበም ሆነ እንጂ የሞከራ ፕሮጀክት ነው። ወል ማለት ለዚህ ለእኛ ካምፓኒ ማለት ነው። ከዛ እሱ ከተሳካ በክራር ፋንዲ በንትን ሳናል በሌሎች ሬክ ውጭ አሉ ከዚህ በፊት የኔ ሙዚቃ ውጭ አሉ ሬከርድ ሌብሎች ከሄደን አንድ ላይ ሰርተን ተካፍለን፣ ያው ገንዘቡ በጣም ትንሽ ነው ሲጀመር። ከዛ ያችንን ገንዘብ ተካፍለን እነሱ በሚመቻቸው መንገድ ማርኬት አድርገው እነሱ በሚመቻቸው መንገድ በራሳቸው በሀገራቸው ባለው ሀሳብ ላይ ተመስርተው ነው ማርኬት ያደርገው ነበር። እና እሱ ነገር ለእኔ ጎርቶኛል፣ እንደ ሙዚቃ እንደ ኤክስፔሪመንት ሙዚቃ። እና ያንን እኔ ብቻ ሳምን ሌሎችም አሁን ወጣት ሙዚቀኞች እየሰሩ ሲመጡ ለእነሱም ለማመቻቸት ዋግ የሚለውን የከፈትነው ነው። ለፊልም ሰሪም ለግጥ ገጣሚም ለደራ ለተለያየ ጥበብ ላይ ላለው ባለጣ ማለት ነው እና ካምፓኒ የርክልና ስራ ማፋለግ የጥበብ ስራዎች ሚቀጥፋ ማርኬት ላይ ገበያ ላይ ያሉ ስራዎችን ማፋለግና ማገናኘ፣ ከዛ ደግሞ ሙዚቀኛውን ወይም ጥበበኛውን ተንከባክቦ ማርኬት እንዴት ማድረግ እንደሚችል ማማከር ከእኔም ካለኝ እስካሁን ከነበረኝ ተሞክሮ ተሞክሮ ተሞክሮ ተመስርታል። አብሮኝ ያሉት ሰዎች ባላቸው ተሞክሮ ተመስርታል። ከእኛ በኋላ የሚመጣው ሙዚቀኛ ሌላ ስራዎች አሉ ሙዚቃው ዙሪያ ያሉ ዛ እንዳልኩት፣ ማስታወቂያውን የሚሰራ ሰው ያስፈልጋል። ህግ የህግ ባለሙያ ያስፈልጋል። አካውንተንት ያስፈልጋል። እሱን እሱን ብዙ ሰው ሙዚቃ ሲባል ስ በቃ ሙዚቀኛው ሰርቶ ከዘፋኝ ጋር የሚለውን ነው የሚያው። ግን ብዙ ሀገር ኢንዱስትሪ የሚፈጠረው ከዛ ባለፈ ነገር እና ያንን ለመደገፍ ነው ዋግ የሚለውን ዋግ ኢንተርፌር ሲሆን ካምፓኒ ከፈትን። ገንዘብ ማግኛ መንገድ ሌሎች የተለያዩ መንገዶች እንዳሉ እንደ ክራውድ ፈንዱ አይነት ማለት ነው። ቤታ ለም ብዙ ሙዚቀኛውን ገንዘቡን የሚያገኘው ከኢቨንት ነው። እሱ ደግሞ ልክ አሁን እንዳየነው ነው። ኮቪድ ናይንቲን ሊጨፋ ምንም ነገር አይነት ሲከሰት በአሁኑ ሲመጣ ጣም አላርና የተለያዩ ማህበራዊ ክስተቶች ሲመጡ የሚሰናከል ነበር። À bas l'impérialisme, à bas le néocolonialisme, à bas le fantascisme, gloire éternelle aux peuples qui luttent pour leur liberté, gloire éternelle aux peuples qui décident de s'assumer pour leur dignité, victoire éternelle aux peuples d'Afrique, d'Amérique latine et d'Asie-Cilique. La patrie et la mort nous vêtront. Je vous remercie. አድማጮቻችን የእሁድ ምሽት የንቃት ፕሮግራም እንግዳ ከእንደገና ሙሉ የኢትዮጵያ ልጅ ጋር የነበረኝ ቆይታ እዚህ ላይ ተጠናቀቀ። በእናንተ በአድማጮቼ ስም እንደገና ሙሉ ወይም የኢትዮጵያ ልጅን አመሰግናለሁ። በዚህ በጀመር ነው አፍሪካዊው ቶማስ ሳንካራንና አፍሪካን ለማሰብ በተሰራው ሙዚቃ አሰናበታችኋለሁ። አስተናጋጃችሁ ኤደን ገረመ ነኝ። ደናደሩ La patrie ou la mort, nous ah, vêtons. Je vous remercie.